ከኤስቤስ አማርኛ ጋር ኖት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤኤስ ዶት ኮም ዶት ኤዩ አማርኛ ይጎብኙ። ከማኅበረሰብ ለማኅበረሰብ። አቶ ኢዮብ ሱባላው የይድነቃቸው ተሰማ የሶሻል ሶከር ክለብ ፕሬዚደንት። እንደሚታወቀው ክለባችሁ ከተመሰረተ ሁለተኛ ዓመቱን በመጪው ቅዳሜ ያከብራል። በዋናነት ያከናወናችሁ ተግባሮች ምን ይመስላሉ? በተለይ ደግሞ ኅብረተሰቡን በማንቀሳቀስ በማዝናናት፣ በስፖርቱ ዙሪያ እንዲሳተፍ ምን ምን ስራዎችን ሰርታችኋል? አመሰግናለው ማርታ ለሰጠን እድል። በዚህ ባሳለፍነው አንድ ዓመት ውስጥ በርካታ ስራዎችን ሰርተናል። ከሁሉም በላይ ግን ከምንኮራበት ከማሊቨሮክ ሲቲ ካውንስል ከሎካል ድራግ አክሽን ቲም እንዲሁም ደግሞ ከኢትዮጵያ ውመንስ አላይንስ ዋን ብለድ ግሩፕ ሰባት ሰው አርት ሚኒስትሪ ጋር በጋራ በመሆን ማህበረሰባችን ጥሩ ሊያስተምር የሚችል ስፖርት ፕሮሞን ለማድረግ አምስት ደቂቃ ፊልም ሰርተናል። ያንንም ለማህበረሰቡ አሳይተናል። ሌላው ሎካል ላይ ካሉ ስፔሻል ክለቦች ጋር ለምሳሌ ከሰላም ስፖርት ጋር በጣም የቅርብ ግንኙነት አለን። ከእነሱ ጋር አንድ ላይ ጌሞች እናደርጋለን። አንዳንድ ነገሮች ፕሎግራሞች ሲኖሩ ወይ አገር ቤት የሚረዳ ወይም እዚህ የሆነ እንቅስቃሴዎች ካሉ፣ በጋራ ኳስ ተጫውተን የሆነ ነገር ለማለት እንሞክራለን። ሁሌም ከእነሱ ጋር በቅርብ እንደውም አውስትራሊያ ውስጥ በደረሰው የቡሽፋየር የእኛም ማህበረሰብ ለመርዳት በሚለው የኢትዮጵያ ኮሚቴ በሚያዘጋጀውን ላይ እኛም ሁለቱ ቲሞች አንድ ላይ ኳስ ተጫውተን የተወሰነ ለማስገባት ሞክረናል። ሌላው ትልቁ ነገር እኛ በባለፈው አንድ ዓመት ውስጥ ያደረግነው በስኩል ሆሊዲዮ ውስጥ ለልጆች ትሬኒንጎችን ሰጣን። በስፖርት ክለባችን በስኩል ሆሊዲዮ ውስጥ ፕሮግራም አውጠን ለታዳጊ ሕጻናቶች ለሴቶች በጂምናስቲክ ይህንን ንትን እናደርግ ነበር። ሌላው ደግሞ በጣም ጥሩ ስክሰስፉል የነበረው በኢትዮጵያ ቶርናመንት ላይ በሁለት ቡድን ተካፍተናል። ጠጡ በኢትዮጵያ ቶርናመንት አንድ ይሽ ነበረ። አሁን ላይ ግን ሁለት ዲቪዥን እንዲሆን ተደርጎ በዛ ላይ ቲማቸውን ሁለት ቡድን ተሳትፎ አንድ ቡድን ለዋንጫ ተጫውተዋል። አንዱ ቡድኑ ደግሞ ያው ዘርፍ ቀርቷል ማለት ነው። ከዛም ባለፈ ቲማችን ኮቾች፣ ኮቺንግ ስታፎቹን ስልጠና ማግኘት የተሻሉ ተጫዋቾችን ለማፍራት ይጠቅማል የሚለው ነገር ላይ ስለምናምንበት እንዲህ በምናደርጋቸው ስኩል ልጆች የተሻሉ ኮቾች መፍጠር ስላለብን በፉትቦል ፌዴሬሽን ብትራያ ኮርሶች አንድ ሶስቱ ተጫዋቾቻችን እንዲሳተፉ አድገናል። ከዛም ባለፈ ሰኞ ሰኞ የምናደርጋቸው ስፖርት ልጆች አክቲቭ ኢንጌጅ እንዲሆኑ በስፖርቱ የምናደርጋቸው እንቅስቃሴዎች አሉ። ሌላው በጣም ትልቁ ነገር፣ በጣም በትልቁ ከምንኮራበት ነገር አንዱ አንደኛ አመታችን ላይ ማህበረሰባችን ውስጥ ተጽዕኖ ፈጣሪ የሆኑ ሰዎችን ለማህበረሰባችን መልካም የሚያደርጉን ሰዎችን እናስባለን እና በባለፈው ላይ የኢትዮጵያ ወመን ሳላይንስ በመመስረት ሴቶች ወደ አንድነት በጋራ መጥተው ጥሩ እንቅስቃሴ እንዳያደርጉ በጣም ጥሩ እንቅስቃሴ ያደረገች እህታችን ዶክተር ማየነሽን ክለባችን አክኖሎጂ ሪኮግናይዝ አድርጎ ለእሷ ኢንዲቪዋል የሆነ በጣም ቆንጆ የሆነ ስጦታ ሰጥናታል። በእለቱም አንድ ላይ ነበርን። ሌላው በዛው ምሽት በባለፈው አመት ላይ እንደዚሁ የሰላም ስፖርት ክለብ ለብዙዎች አሪያ ነው የሜልበርን ላይ ላሉት ለነሱም እንደዚሁ የዋንጫዎችን ለመሸለም ችልናል። ይሄን ነገርም በዘንድሮ አመትም እንቀጥላለን ማለት ነው። በመጪው ቅዳሜስ የምታደርጉት ፕሮግራሞች ምን ምን ናቸው? የፊታችን ቅዳሜ ሁለተኛ ዓመታችንን ጭስ ማርች ሰበን ከአራት ሰዓት እስከ ስምንት ሰዓት ባለው ሰዓት ውስጥ ሜዲስተን ኮሚኒቲ ሴንተር ቱዌንቲ ዋን የር ዲስትራት ሜዲስተን እናደርጋለን። በዚህ ፕሮግራም ላይ እንግዲህ ማህበረሰባችን ውስጥ ያሉ እሺዎች አሉ። እነዛን እሺዎች ለመነካካት እንዲያመች የተወሰኑ ኢንፎርሜሽን ሴክሽኖች ይኖሩናል። አንደኛው በድራግና አልኮል ትንሽ የኢንፎርሜሽን ሴክሽን ይኖረናል። ፕላስም ትንሽ የቪዲዮ ይኖረናል፣ በዛ ኤሪያ ላይ በዚህ ሁሉ ሎካል ባሉ ሰዎች የተሰራ ሌላው ኒትሪሽን ያንግና አዳልት እንዲሁ በሙያው ዶክትሬት ያለው አንድ የስፖርት ክለባችን፣ እንደዚሁ አንዳንድ ኢንፎርሜሽኖች ይሰጠናል። ሌላው አክቲቭ ኢንጁሪ ፕሪቨንሽን እንዲሁ ፊዚዮ አባል ቦታችን አባላለን እንዲሁ ደግሞ ለማህበረሰባችን እነዚህ ይሰጣል። ሌላው ቀደም ለመጥቀስ እንደሞከርኩት ማህበረሰባችን ውስጥ ትልቅ አስተዋጽኦ የሚያደርጉ ተጽዕኖ ፈጣሪዎች መልካም ስራ በመስራት የበጎ ነገር አሪያዎች የሆኑት ሰዎችን እንዲው አዋርድ አለን። እነዚያን አዋርዶች እንሸልማለን ማለት ነው። የፊታችን ቅዳሜ ማርች ሰቨን ከአራት ሰዓት ፒኤም እስከ ስምንት ሰዓት ፒኤም ባለው ሰዓት ውስጥ ሜዲስተን ኮሚዲ ሴንተር ትንቲ ዋን የአድሊ ትሬትመንት ከዛ በመምጣት አብራችሁን ሁለተኛ አመታችንን በጋራ እየተማማርን እየተወያየን እያዘጋጀነው ትነር እየበላን ያለን ነገር እየተካፈልን ጥሩ መልካም ጊዜ እንድናሳለፍ በስፖርት ክለባችን ስም እንጋብዛቸዋለን። እንደምትመጡ ባለምተስፋለን። እግዚአብሔር ስል አቶ እዮብሱ ባለው የይድነቃቸው ተሰማ የሶሻል ሶከር ክለብ ፕሬዚዳንት ስለነበረን ቆይታ እናመሰግናለን። እግዚአብሔር ስለማልሳ እናመሰግናለን። ከማህበረሰብ ለማህበረሰብ እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ። አታያዩንስጡ ኤስፔስ አማርኛ በፌስቡክ